ከተመሰረተ አስራ ሶስት ዓመታትን ባስቆጠረው ሴፍ ሀውስ በተሰኘው በአራቱም መጠለያዎች ውስጥ በሴትነታቸው የአካልና የስነ ልቦና ከፍተኛ የሚባል ጥቃት የደረሰባቸው ለጋ ወጣት ሴቶች እንደሚኖሩ ነው የድርጅቱ መስራችና ስራ አስኪያጅ ወይዘሮ ማርያም ሙኒር የሚናገሩት። እኛ ጋያሉት ልጆች እኛ አብዛኛው ከአስራ አንድ ከአስራ ስምንት አመት ናቸው። ሁሉም መጠለያዎቻችን በአዲስ አበባም ያለው በአዳማም በኦሮሚያም እና በአዋሳም ላይ የሚበዛው አብዛኛው በተለያየ ምክንያት ከቤተሰብም ከቤተሰቦች ተደፍረው እስከ ልጅ ናት እስከ መሆን የደረሱበት ነው ያለው። በእነዚህ መጠለያዎች ውስጥ ምን ያህል ሴቶች ነው ያሉት? በቀን በቀን ቢለያዩም አራትና አምስት ልዩነት ማለት የሚገባው የሚወጣው ቢኖርም በአንድ ጊዜ አዲስ አበባ አሁን የሚይዘው ካፓሲቲው ሀምሳ ነው ግን ዛሬ ላይ ወደ መቶ ሰላሳ ሁለት ሰው ነበር እኛ ጋር ማለት ልጆቹንም ጨምሮ ማለት ነው ህጻናቶችንም ጨምሮ እርጉዞች፣ እኛ ጋ የተወለዱ ልጆች ወደ አርባ ሰባት አሉ። አንድ ቦታ አዲስ አበባው ላይ አዳማ ላይ ደግሞ የአዳማው ለብቻ ነው አርባ ሰው የሚይዝ ነው አርባ ስምንት ሰው ነው ያለው ልጆችን ሲጨምር ነው። ኦሮሚያና አዳማ ሁለት የተለያየ ግን አዳማ ላይ ሆኖ ነው ሁለት የሚሰራው ሀምሳ ካፓሲቲ ያለው ነው። እዛም ላይ ልክ በዛው መጠን ከፍ ያለው ነው። የሀዋሳው ስድስት ወራችን ነው ተጀምር ነው ለሀያ አርብን አስበን ነበረ ግን ሰላሳ ነው ትርፍ አድርገን ነው የምናስቀምጠው። ከሰላሳ ሶስት ሰው ኦሬዲ ሙሉ ነው ከሙሉም በላይ ነው አልፏል። ካልጋው በላይ ማለት ነው። እና በአንድ ጊዜ ብዙ ሰው ነው የምንቀበለው፣ ከአቅማችን በላይ ነው። የምትሰጧቸው አገልግሎቶች ምን ምንድን ናቸው? አዎ እንግዲህ ደኛ ጋር ልክ ሲላኩ ለብዙዎቹ ተጎድተው ነው የሚመጡት። የመጀመሪያው ስራ ያሉበትን ሁኔታ ማየት ነው። አንዳንዶቹ መሰጡ ሆነው በጣም ተጎዳው ይሆናል። ተደብድበው ሊሆን ይችላል። ቆስሎ ሊሆን ይችላል። የሚደሙ ሊሆኑ ይችላሉ እና በአእምሯቸውንም ደግሞ በጣም የተነካ ሊሆን ይችላል። ማሳቸውን ሊገሉ የሚሞክሩ ሊሆኑ ይችላሉ እና እንደገቡ ቶሎ ነው በክሊም ያ ጉዳይ ይታያል። የጤናዋም ጤና፣ ነርስ፣ ሁሉም የተሟናን ያለን እኛ ጋር ሀያ አራት ሰዓት የሚሰራ ክሊኒክ አለን። ካውንስለሮች አሉን። እናቶች አሉን። የጉ ጉዳያቸውን ደግሞ ይደረስ የሚሉላቸውን በሙሉ ሁሉም ነው ያለው እና ትን ጠቅላላ ነው እንግዲህ እዛች ሴት ሁኔታ ገምግሞ ሁሉም የራሱን ስራ ይጀምራል። የቆዩ ትንሽ ከዚህ ካውንስል ተደርገው ተከታታይ ካውንስሊንግ ተሰጥቷቸው ትንሽ ሲያገገሙና ደህና መሆን ሲጀምሩ ግን ቁጭም እንዳይሉ በሽተኛ ራሳቸውን በበሽተኛ ወይም እንደ እስረኛም እንዳይቆጥሩት ወደ ሙያ ነው የጸጉር፣ የምግብ፣ የስፌት ምኞች እናስተምራለን። ከሞተውም ደግሞ ቀርከሃ ምናምን የምንም ነገሮች የሚሰለጥኗሉ ይወጡ ሙሉ ሰው እንዲሆኑ። ከዛ በተጨማሪ ደግሞ የራሱን መከላከል ትንሽ ቴኳንዶ ቴኳንዶ ትምህርት አነስ ያለችዋን ማለት ነው። አንድ አደጋ ቢደርስባቸው ራሳቸውን መከላከል እንዲችሉ ያንንም ስልጠና እንሰጣለን። ሌላው ደግሞ ወጥተው ከሰው ጋር ሲቀላቀሉ እንዴት መኖር እንዳለባቸው እንየሚንም ስልጠናዎች በተጓዳኝ ሰጥተን ነው እንግዲህ ሲወጡ የተሟላም ይሆኑት። ከዚህ ሌላ ደግሞ አሉን ቅጣት ደርሶባቸው እኛ ጋር ተልከው ሌላ ዘመድ ሚረዳ የሚያግዝ የሌሉት ደግሞ በልዩ ሁኔታ እኛ ጋር ተቀምጠው ትምህርታቸውን እንዲከታተሉ የምናደርጋቸው ወደ አስራ ስድስት ልጆች አሉ። ከምን ውስጥ እንግዲህ ዩኒቨርሲቲ የሚገቡም አሉ። ከዩኒቨርሲቲ ደግሞ የተመረቁም አለ። ወደ አራቱም መጠለያዎች ለእርዳታ ከሚመጡት ወጣት ሴቶች መካከል አብዛኛዎቹ የመደፈር ጥቃት የደረሰባቸው እንደሆኑ ወይዘሮ ማሪያ ይናገራሉ። እኛ ጋር እንግዲህ ትልቁም ቁጥር የሚይዘው መደፈር ከገጠርም አስተምራለሁ ብሎ ዘመድም ያመጣል። ያመጣና ወይ ያመጣው ሰው ወይ ያመጣው ሰው ቤተሰብ እነኛ ልጆች ይገፍራቸዋል። ሌላው ደግሞ ለስራ ፍለጋ ይመጡና እዚህ ይደፈራሉ። የቤት ሰራተኞችም ይደፈራሉ ባሰሪያቸው ባሰሪያቸው ልጅ እዛ እንግድነት የመጣ የዛ ቤት ሰብ አካል በሆነ ሰው ይደፈራሉ። ሌላው በተለያየ ደረጃ መደብደብ፣ አንዳንድ ጊዜ ጥቃት ሲደርስ መደፈር ሲደርስ እኮ አብሮ መደብደብም አለ። እንደገና ያለ ድሜዛ ብቻም ሸሽተውም የሚመጡ ሰዎች አ ያ መጠለያ ውስጥ የገባሉ እና ደረጃው እየተለያየ ነው የሚሆነው። ግን አብዛኛውን ቁጥር የያዘው መደፈር ነው። የሴፍ ሀውስ ዋና አላማ ጥቃት የደረሰባቸውን ሴቶች መንከባከብ ቢሆንም ጎን ለጎን ግን በሴቶች ላይ የሚደርሱ ጥቃቶችን ከስሩ መፍትሄ ለማበጀት ከህብረተሰቡ ጋር እንደሚሰራም ወይዘሮ ማሪያ ይናገራሉ። የመከላከሉ ስራ ላይ ደግሞ አንደኛው ደረጃ ትምህርት ቤት ላይ እንሰራለን ከተጀመረች እዛ ላይ ስንሰራ ግን ወንድም ሴትም ላይ ነው ምክንያቱም ወንዶቹ ወደፊት አባቶች ወደፊት ወንድ መሪዎች ነው የሚሆኑትና የግዴታ ከልጅነታቸው ጀምሮ ተኮትኩተው አውቀው ማድረግ አለባቸው ስለምንል ወንዶችንም ሴቶችንም በጋራ ነው የምናስተምረው። ብዙ ጥጡር ውጤትም በትምህርት ቤቶች አካባቢ አይሰማም። ከህብረተሰቡ ጋርም የአካባቢ እድሮች ጋር እድር የሃይማኖት መሪዎች ጋርም በዛው አካባቢ እንሰራለን። ወላጅና ልጆችንም አንድ ላይ በጋራ አድርገንም እንድያዩ እናረጋለን። ሌላው ደግሞ አገልግሎት ሰጪዎቹ ለምሳሌ አንድ ሰው አንድ ችግር ሲገጥመው መጀመሪያ የሚሄደው ወይ ፖሊስ ጋር ነው ወይ ሴቶች ነው ወይ እና እ ፖሊሶችን በተለይ ተከታታይ ስልጠና እንሰጣለን። ከተጀመረ ጀምሮ አብረን ከፖሊስ ጋር በጣም ነው የምንሰራው መፍትሄ ለማግኘት እንደሚችል በጋራ እንሰራለን። ወይዘሮ ማሪያ በጣም ነው የማመሰግነው። እንግዲህ በማርች ኤት ወይም በሴቶች ቀን በሚከበርበት ዕለት ማስተላለፍ የሚፈልጉት መልእክት ካለ ለኢትዮጵያ ሴት ወጣት ልጆች፣ በተለይ ማርች ኤት አንድ ቀን ነው፣ ሶስት መቶ ስልሳ አምስትም ቀን የሚያም የሴቶች ነው። ግን በዚህ በቀናችን ግን ሁልጊዜ ጭር ውጤቶቻችንን ምን ሰራሁ እስከ እስከዛሬ ብለን ቆም ብለን የምናስብበት ሌላው ሰው ሁሉ እንዲያደንቀን ሳይሆን እኛ ራሳችን በራሳችን ራሳችንን ገምግመን የሰራ ነውን የምናደንቅ እንደገና ደግሞ ከሌላውም ጋራ ደግሞ ተባብረን መለወቅ መስራት እንደምንችል የምናውቅበት። ሴቶች በጣም ጠንካሮች ነን። እኔ በጣም ነበሴጠነት የሚኮራ ወጣት ልጆቻችን ደግሞ በጣም በራሳቸው ሊኮሩ ይገባል። ሁሉንም ነገር መስራት ዋና ያለበት ጊዜ ጥንክር ብሎ ቆራጥ ከሆነ ብቻ አንድም ከፊት ለፊት አስቀምጦ እዛ ግብጋ እደርሳለሁ ምንም አይነት መሰናክል ቢመጣ ያንን ተወጥቼ እደርሳለሁ ብለው ቆርጠው መነሳት አለባቸው። እንደገና ምንም ቢሆን ተስፋ ለመቁረጥ በር ቢዘጋ፣ መስኮት መስኮት ቢዘጋ የምንም ነገር ቀዳዳ እየፈለጉ መግቢያ መንገድ መፈለግ ነው እንጂ ምንም ነገር ይሄ አይሆንም እኔ እንዲህ መሆን አልችልም ብለው በፍጹም ተስፋ መቁረጥ አይገባል። ኢትዮጵያን ሴቶች በሙሉ የዓለም ሴቶችን በሙሉ መልካም ሴቶች ቀን እንላለን። እሺ፣ ወይዘሮ ማርያም በጣም ነው የማመሰግነው። አመሰግናለሁ።